የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በቅድሚያም አርስተ ዜና የአማራ ክልል መስተዳደር ምርክብ ቤት ለሰባት ጽህፈት ቤት ኃላፊዎች መሾማቸውን ዛሬ አስታወቀ። ሶማሊያ መዲና ሞቃዲሾ ውስጥ ቁጥራቸው በውል ያልታወቁ የአፍሪቃ ህብረት ሰላም አስከባሪ ኃይል አባላት መገደላቸውን የሱማሊያ የጸጥታ ኃይላት ትናንት ማምሻውን ገለጡ። ሊቢያ የስደተኞች ማጎሪያ ውስጥ የአስገድዶ መድፈርና የስቅየት ተግባር ፈጽሟል የተባሉ ሶስት ሰዎች ጣሊያን ውስጥ በቁጥጥር ስር ዋሉ። ሶስቱ ተጠርጣሪዎች የተደራጀ ወንጀል በመፈጸም ሕገወጥ የሰዎች ዝውውር ላይ በመሳተፍ በአስገድዶ መድፈርና ግድያ ክስ ወንጀሎች ይመሰረትባቸዋል ተብሏል። ዜናው በዝርዝር የአማራ ክልል መስተዳደር ምክር ቤት ለሰባት ጽፈት ቤቶች ኃላፊዎች ሹመት መስጠቱን አስታወቀ። የመስተዳደር ምክር ቤቱ የሕዝብ ግንኙነት ኃላፊ አቶ አቻሜልካሳ ማምሻውን ለዶቼ ቬለ ዲደብልዩ በስልክ እንደገለጹት የገጠር መሬት አስተዳደር የባህልና ቱሪዝም የውሃ መስኖና ኢነርጂ የአማራ ክልል የመንግስት ኮሚዩኒኬሽን ጽፈት ቤት፣ የንግድና ገበያ ልማት፣ የግብርና ልማት ጽፈት ቤቶች እንዲሁም አዲስ የተቋቋመው የጣና ሐይቅና የሌሎች ውሃ አካላት ጥበቃ ኤጀንሲ ከጳጉሜ 1 ቀን 2011 ዓ ም ጀምሮ አዳዲስ ኃላፊዎች ተሾሞላቸዋል። የባህር ዳር ዘጋቢያችን አለም ነው መኮንን የላክልን ዘገባ እንደሚያመለክተው ከሰባቱ ተሿሚዎች አንዱ የሆኑት የአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ስራ የጀመሩት ከጥቂት ቀናት ቀደም ብለው ነው። በተለይ የጣና ሐይቅ እና የሌሎች ውሃ አካላት ጥበቃ ኤጀንሲ መቋቋሙ ለችግር የተጋለጠውን የጣና ሐይቅ ከጉዳት ለመከላከል እንደሚጠቅም አቶ አቻሜለህ ተናግሯል። አንድ ትልቅ ትርጉም አለው ከጋር ተፈጥሯዊና ምናምን እንትኖች ችግሮች አኳያ በዘላቂነት ለመታደግ በህብረተሰቡ በኩል ሲነሳ የነበረ ጥያቄ ነበር። ይሄንን መልክና ስርዓት ባለው መንገድ በእውቀት ላይ ተመስርቶ ለዘላቂ መፍትሄ በሚያስችል የእንክብካቤ ስራ ለማካሄድ ትልቅ ተስፋና አመኔታ የተጣለበት በአደራ ጭምር ኃላፊነታቸውን በትጋር የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ ሹመት ሰጥተዋል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በአዲስ ዓመት መግለጫቸው በአዲሱ ዓመት በክልሉ ተጨባጭ ለውጥ ለማስመዝገብ ከአመራር ለውጥ ጀምሮ የተለያዩ እርምጃዎች ይወሰዳሉ ማለታቸው ይታወሳል። ሱማሊያ መዲና ሞቃዲሾ ውስጥ ቁጥራቸው በውል ያልታወቁ የአፍሪቃ ሕብረት የሰላም አስከባሪ ኃይል አባላት መገደላቸውን የሱማሊያ የጸጥታ ኃይላት ትናንት ማምሻውን ገለጡም። አንድ ስማቸው እንዲገለጥ ያልፈለጉ የቡሩንዲ ባለስልጣን በበኩላቸው የሟቾቹ ቁጥር 12 ይደርሳል ብሏል። የሱማሊያ የደህንነት ኃላፊ አብዲካሪም ሐሰን ለፈረንሳይ የዜና ወኪል እንደተናገሩት ግድያው የተፈጸመው የቡሩንዲ ወታደሮች የተሽከርካሪ አጀብ ላይ ባልሸባብ ታጣቂዎች በተጣለ ድንገተኛ ጥቃት ነው ነው። በጥቃቱ ስድስት ወታደሮችም ቆስሏል። ጥቃቱ ከመፈጸሙ ጥቂት ሰዓታት ቀደም ብሎ በዛው መንገድ ላይ የተጠመደ ቦምብ ፈንድቶ ሶስት ሰዎችን ገድሎ ነበር። የአካባቢው ነዋሪዎች ጥቃቱ በተፈጸመበት ወቅት የከባድ ጦር መሳሪያዎች ጥይት ድምፅ መስማታቸውን ተናግሯል። ተደጋጋሚ የሽብር ጥቃቶችን የሚፈጽመው የሱማሊያው ታጣቂ ቡድን አልሸባብ ለጥቃቱ ኃላፊነት መውሰዱንና አስራ አራት የቡሩንዲ ወታደሮችን መግደሉን በጽሑፍ አስታውቋል። አልሸባብ ወደ 20 ሺህ ግድም በሚጠጉ የአፍሪቃ ሰላም አስከባሪ ኃይላትና በሶማሊያ ወታደሮች እገዛ ከመዲናይቱ ሞቃዲሾ እንዲወጣ ተገዶ ነበር። ሆኖም ቡድኑ የአጥፍቶ ጠፊዎችን ጨምሮ ተደጋጋሚ ጥቃቶችን ከመሰንዘር አልታቀበም። ሊቢያ፣ የስደተኞች ማጎሪያ ውስጥ ያስገድዶ መድፈርና የስቅየት ተግባር ፈጽሟል የተባሉ ሶስት ሰዎች ጣሊያን ውስጥ በቁጥጥር ስር አሉ። እድሜያቸው 22፣ 24 እና 26 የሆኑት ሦስቱ ተጠርጣሪዎች ጣሊያን፣ ላምፔዱዛ ደሴት በስደት ገብተው ኋላ ላይ ሲሲሊ፣ መሲና ውስጥ ወደሚገኘው የስደተኞች ማዕከል ከተወሰዱ በኋላ ነው በቁጥጥር ስር የዋሉት። ተጠርጣሪዎቹ ከሊቢያ መዲና 40 ኪሎ ሜትር በስተምራብ በኩል ዛውያ ከተማ ውስጥ የሚገኝ አንድ ህገወጥ የስደት ስደተኞች ማጎሪያን ይቆጣጠሩ ነበር ተብሏል። እዚያም ስደተኞች ከቤተሰቦቻቸው የማስለቀቂያ ገንዘብ እንዲያመጡ ለማስገደድ አቅላቸውን እስኪ ስቱ ድረስ ይደበድቧቸውና በኤሌክትሪክ ንዝረት ያሰቃዩቸው እንደነበር ተገልጧል። ሶስቱ ተጠርጣሪዎች በቁጥጥር ስር አውሏቸው የነበሩ ስደተኞች ላይ ስልታዊ ስቅየትና በደል ፈጽሟል ሲል የጣሊያን ፖሊስ በጽሁፍ መግለጫው አስታውቋል። ተጠርጣሪዎቹ ጣሊያን ውስጥ የተያዙት አሌክስ በተባለችው ስደተኞችን ከባህር አደጋ ለመታደ ለማደግ በምታገለግል መርከብ ላይ ከስደተኞች ጋር ተመሳስለው ከገቡ በኋላ ነው። በመርከቢቱ ላይ የነበሩ ስደተኞች ስለ ሶስቱ ተጠርጣሪዎች ለፖሊስ መረጃ መስጠታቸው ተገልጧል። ማንነታቸው እንዲገለጥ ካልፈለጉ ስደተኞች መካከል አንዷ ለፖሊስ የሰጠችው ቃል እዚያ ማጎሪያ ውስጥ አብረውን የነበሩ ሴቶች በአጠቃላይ በሁለቱ ሊቢያውያንና በሶስቱ ናይጄሪያውያን ስልታዊ በሆነ መንገድ በተደጋጋሚ ያስገድዶ መድፈር ተፈጽሞባቸዋል በሚል ይነበባል። ሶስቱ ተጠርጣሪዎች የተደራጀ ወንጀል በመፈጸም ሕገ ውጥ የሰዎች ዝውውር ላይ በመሳተፍ በአስገድዶ መድፈርና ግድያ ክስ ወንጀሎች ይመሰረትባቸዋል ተብሏል። ሶስቱም የየትኛው ሀገር ዜጋ ተወላጆች እንደሆኑ ግን አልተገለጠም። በሌላ ዜና ሁለት የጣሊያን ባለስልጣናት እንደ ጎርጎሪዮስ አቆጣጠር በ2013 ዓ ም በመርከብ አደጋ ለሰጠሙ ቁጥራቸው 260 ለሚጠጋ ስደተኞች ፈጣን ምላሽ አልሰጡም በሚል ክስ ተመስርቶባቸው ፍርድ ቤት እንደሚቆሙ ዛሬ ተገለጠም። ሁለቱ ባለሥልጣናት በተደጋጋሚ የተደረገላቸውን የአድኑን የእርዳታ ጥሪ ችላ በማለታቸው በአስራዎቹ የሚቆጠሩ ህፃናትን ጨምሮ በርካቶች ባህር ሰጥመው አልቋል። አደጋው ከመድረሱ አንድ ሳምንት ቀደም ብሎ በጣሊያኗ ላምፔዱዛ ደሴት 366 የባህር ላይ ስደተኞች የመስጠማቸው ዜና መላ ዓለምን አስደንግጦ ነበር። የጣሊያን የባህር ጠረፍ ጥበቃ ተልእኮ ክፍል ኃላፊ ሊዮፖልድ ማናና በባህር ኃይሉ ተቀራራቢ ስልጣን ያላቸው ሉካ ሊቺያርዲ ላይ ክሱ የሚጀምረው ህዳር 23 ቀን 2012 ዓ ም ሮም ውስጥ በሚገኝ ፍርድ ቤት እንደሆነ ተገልጧል። 480 ስደተኞች በአንዲት መናኛ የአሳ አጥማጅ ጀልባ ታጭቀው የባህር ላይ ቀዘፋ የጀመሩት ዘዋራ ከተሰኘችው የሊቢያ የባህር ጠረፍ ነበር። የሶሪያና የፍልስጤም ስደተኞቹ እርዳታ ፍለጋ የጣሊያን ባለሥልጣናትን ሲማጸኑ፣ ሆኖም ወደ ማልታ ባለሥልጣናት እንዲደውሉ ትእዛዝ ሲሰጣቸው የሚደመጥበት ዘጋቢ ፊልም እንደ ጎርጎሪዮስ አቆጣጠር በ2017 ለእይታ ቀርቧል። አደጋው ከመከሰቱ በፊት የጣሊያን የባህር ጥረፍ ተቆጣጣሪ ጀልባ በ45 ደቂቃ ርቀት ላይ ይገኝ ነበር። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላልፍላችሁ ዲ ደብልዩ ዶቸ ቬሌ ሬዲዮ ዜና ነው። የኢራን አብዮታዊ ዘብ በፋርስ ባረሰላጤ 250 ሺ ሊትር ህገወጥ ነዳጅ የጫነች ያላትን መርከብ በቁጥጥር ስር መዋሉን አስታወቀ። አብዮታዊ ዘቡ ሕገወጥ አዟዟሪዎች ያላቸው በመርከቢቱ ላይ የነበሩ ሁሉም ሰዎች በቁጥጥር ስር መዋላቸውን ገልጧል። መርከቢቱ ከበርካታ ህገወጥ መርከቦች ነዳጅ ተቀብላ በመጫን ስትንቀሳቀስ በኢራን የባህር ጠባቂዎች መልህቋን እንድትጥል ተደርጎ በቁጥጥር ስር መዋሏን የኢራን አብዮታዊ ዘብ በድረገጹ ይፋ አድርጓል። ስለ መርከቢቱ ዝርዝር ማብራሪያና የሰራተኞቿ ዜግነት የተነገረ ነገር ግን የለም። ባለፈው ሐምሌ ወር ላይም ኢራን ንብረትነቷ የብሪታንያ የሆነችውን ስቴና ኢምፔሮ የተሰኘች መርከብን በቁጥጥር ስር አድርጋ ነበር። ኢራን መርከቢቱን ያገተችው በዩናይትድ ስቴትስ ድጋፍ ከምታገኘው ሳውዲ አረቢያና ሌሎች የአረብና የምዕራብ ሀገራት ጋር እሰጥ አገባ ውስጥ ከገባች በኋላ ነው ኢራን በነዳጅ ተቋሚ ላይ ጥቃት ፈጽማለች ስትል ሳውዲ አረቢያ ዛሬ ክስ አሰምታለች። የቱርክ ፕሬዝዳንት ሬጀብ ጣይብ ኤርዶዋን የኢራኖቻቸው ሐሰን ሮሃኒና ፕሬዝዳንት ቭላድሚር ፑቲን በሶሪያ የእርስ በርስ ጦርነት ላይ ለመምከር አንካራ ላይ አቀባበል አደረጉም። የሦስትየሽ ውይይት ለማካሄድ መታቀዱም ተጠቅሷል። መሪዎቹ በውይይታቸው ወቅት በዋናነት የሶሪያ አማጽያን ዋነኛ ምሽግ ስለሆነችው ኢድሊብ ግዛት ይመክራሉ ተብሎ ይጠበቃል። ከዚያ በተጨማሪ ቱርክ ከሚገኙ ሦስት ነጥብ ስድስት ሚሊዮን ስደተኞች ፍቃደኛ የሆኑትን ወደ ሶሪያ ስለማስመለሱም ይነጋግራሉ ተብሎ ይጠበቃል። ቱርክ፣ ኢራንና ሩሲያ በሱሪያ ያለውን ቀውስ ለመፍታት በሚል እንደ ጎርጎሮስ አቆጣጠር ከ2017 ጀምሮ በጋራ በመስራት ላይ ይገኛሉ። የኢንዶኔዥያ ባለሥልጣናት በአገሪቱ የሚገኙ ደኖችን ለማቃጠል እሳት የጫሩ ሲል የጠረጠራቸውን 185 ሰዎች በቁጥጥር ስር አውለዋል። የኢንዶኔዥያ ብሔራዊ ፖሊስ ቃል አቀባይ ዴዲ ፕራሴቲዮ ዛሬ እንዳስታወቁት ፖሊስ ባለፈው ሳምንት በቁጥጥር ስር የዋላቸው 23 ሰዎች ላይ የሰበሰበው መረጃ ለአቃቤ ሕግ አስተላልፏል። ሌሎች 45 ሰዎች ላይ ከሁለት ሳምንት በኋላ ክስ እንደሚመሰረትባቸው ተናግሯል። ተጠርጣሪዎቹ በቁጥጥር ስር የዋሉት እስከ 10 ዓመት በስርት የሚያስቀጣው የአገሪቱን ሕግ ተላልፏል በሚል ነው። ይህ ዶይቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። የአማራ ክልል መስተዳደር ምክር ቤት ለሰባት ጽፈት ቤቶች ኃላፊዎች መሾማቸውን ዛሬ አስታወቀም። ሶማሊያ መዲና ሞቃዲሾ ውስጥ ቁጥራቸው በውል ያልታወቁ የአፍሪቃ ህብረት ሰላም አስከባሪ ኃይል አባላት መገደላቸውን የሶማሊያ የጸጥታ ኃይላት ትናንት ማምሻውን ገለጡ። ሊቢያ የስደተኞች ማጎሪያ ውስጥ ያስገድዶ መድፈርና የስቅየት ተግባር ፈጽሟል የተባሉ ሶስት ሰዎች ጣሊያን ውስጥ በቁጥጥር ሶልው አሉ። ሦስቱ ተጠርጣሪዎች የተደራጀ ወንጀል በመፈጸም ህገወጥ የሰዎች ዝውውር ላይ በመሳተፍ በአስገድዶ መድፈርና ግድያ ክስ ወንጀሎች ይመሰረትባቸዋል ተብሏል። ዜናው በዚሁ አበቃ።